ፌዴራል መንግስቱ የትግራይ ተወላጅ ባለሥልጣናትን እየገፋ ነው የሚለውን ክስ ጠቅላይ ሚኒስትሩ አስተባብለዋል። መንግስታቸው በምርጫ ቦርድ አሰራር ላይ ምንም አይነት ተጽዕኖ ለማሳደር ፍላጎት እንደሌለውም ተናግረዋል። ባለፉት ስድስት ወራት ከአንድ ሚሊዮን በላይ ወጣቶች ሥራ መያዛቸውንም ገልጸዋል። ጠቅላይ ሚኒስትሩ መለስካቸውም ማህዝር ዝርዝሩን ይዟል። ጠቅላይ ሚኒስትር አብይ አህመድ ትናንት በህዝብ ተወካዮች ምክር ቤት ተገኝተው ጥያቄዎች ለሰነዘሩ አባላት በሰጡት መልስ የፌዴራል መንግሥት ባለሥልጣናት የሆኑ የትግራይ ተወላጆችን መንግሥት ይገፋቸዋል፣ ከሥልጣንም አንስቷቸዋል የሚለውን ክስ በጽኑ አስተባበሉ። ከተወካዮች ምክር ቤት አባላት አንዷ ሰሞኑን በፌዴራል መንግሥትና በአዲስ አበባ አስተዳደር መሥሪያ ቤቶች እየተፈጸመ ያለ የትግራይ ተወላጅ አመራሮችን ከሥራ የማባረርና የማገድ ተግባር በርስዎ ዕውቅና እየተፈጸመ ስለሆነ በትግራይ ተወላጆች ላይ የማጥቃትና የማግለል ስራ መፈጸሙ ለምን አስፈልግ የሚል ጥያቄ አቅርበውላቸዋል። አንድ ፓርቲ ከሌሎች ፓርቲዎች ጋር ኅብረት ሲያደርግ ቀድሞ የፓርቲውን ሁለንተናዊ ነገር ይወርሳል። ፕሮስፔሪቲ ፓርቲ ወርሶ ገዢው ፓርቲ ፕሮስፔሪቲ ፓርቲ ነው፣ መደናገር አያስፈልግም። በዚህ ጉዳይ የኢትዮጵያ ገዢ ፓርቲ ፕሮስፔሪቲ ፓርቲ ነው። ሕዝብ የመረጠው እናንተን ነው እናንተ ውስጥ አብላጫ ድምጽ ያለው የትኛውን ፓርቲ መንግስት ማመስረት ይችላል? ፕሮስፔሪቲ ፓርቲ በምክር ቤት አብላጫ ድምፅ ስላለው መንግስት እሱ ነው። በፌዴራል መንግስት የትግራይ ተወላጆች እየተገፉ የሚለው ምናልባት አንድ ሚኒስተር ተነስተዋል። ከስራቸው ከአስራ ምናምን በላይ ሚኒስተር ዴታዎች አሉን አንድም አልተነሳም። ፌዴሬሽን ምክር ቤት አፈ ጉባኤ ያሉን ያውም አስር አስፈጻሚ ናቸው። አልተነኩ ሌላ ሚኒስትር አሉ አልተነኩ። የትግራይ ሰዎች ተጎዶ ከሆነ ድሮም በካቢኔ የነበራቸው ቁጥር አሁንም እዛው ነው ያሉ ወደፊትም ፕሮስፔትም የሚሆን ሌላ ሰው የትግራይን ህዝብ እንደ ህዝብ ያገለለ መንግስት ኢትዮጵያ ውስጥ መፍጠር አይቻልም። የሚያስብ ካለም ስህተት ነው። የትግራይ ህዝብ በኢትዮጵያ መንግስት ውስጥ ለመሳተፍ ሙሉ ብቃት እና መብት አለው። ይሄን አናስብም አብረን ስለኖር ወደፊትም አብረ ልንሰራ እንደምንችል ስለምናስብ እንደ ተቃዋሚ ብናስብ ኖሮ የፕሮስፔሪቲ ፓርቲ የፈለገውን ሰው ካቢኔ ማደራጀት ይችላል። ጥርጣሬ እንዳይገባችሁ ነው። መንግስት ማድረግ አይችልም ካለ ፓርላማው ጠቅላይ ሚኒስተሩን ጠርቶ ማውረድ ይችላል። መብታችሁ ነው። ይሄ ገዢው ፓርቲ ፕሮስፔሪቲ ፓርቲ ነገር ግን ዲፒኤልኤፍ ለረዥም ዓመታት ከኛ ጋር የሰራ በቀላሉ ልንግባባ የምንችል ፓርቲ ወደፊትም አብረን ልንሰራ የምንችል ፓርቲ ስለሆነ በተባለው ደረጃ ግድ መጥቀስ አልተደረገም፣ አይደረግም። አልተደረገም ከስራ ጋር ተያይዞ ማስተካከያዎች ተደርገው ሊሆን ይችላልና በትክልሉ ባይወሰድ ጥሩ ይሆናል። ሌላው የተወካዮች ምክር ቤት አባል ያቀረቡት ጥያቄ ምርጫን የተመለከተ ነበረ። በ2012 ዓ ም የሚካሄደው ሀገራዊና ክልላዊ ምርጫዎች በነሐሴ ወር እንደሚካሄድ የምርጫ ቦርድ ዝርዝር የአፈጻጸም መርሃ ግብር ማውጣቱ ይታወቃል። ይሁን እንጂ የምርጫ ጊዜ በክረምት ወራት ከመሆኑም ሌላ በአሁኑ ጊዜ በመንግስት ወይም በገዢ ፓርቲ በኩልም ሆነ በተፎካካሪ ፓርቲዎች መካከል የጋራ መግባባትም ሆነ የምርጫ ስነ ጓደም የምርጫ ሂደትና የአፈጻጸም ሰነድ ተዘጋጅቶ ወደ ስራ ያልተገበበት ሁኔታ ከመኖሩም ሌላ ከሀገራዊ ተጨባጭ ሁኔታም ጋር ተያይዞ ምን እየተሰራ እንደሆነ ማብራሪያ ላ ቢሰጥ። ምርጫን በሚመለከት የምርጫ ቦርድ ተጠሪነቱ ለምክር ቤት ነው። የምርጫ ቦርድ የሕግ ማሻሻያ ሲያደርግ በኢትዮጵያ ለመጀመሪያ ጊዜ ካቢኔ ሳያየው በቀጥታ ምርጫ ቦርድ የራሱ ማሻሻያ አዋጅ ለእናንተን ያቀረበው እኔ እንደ ማንኛውም ዜጋ ክርክሩን በሚዲያ ከመስማት ውጭ ደንቁ ተልቆልኝ በካቤ ተወያይቼ ረቂቅ አዋጅ እንደሌላው አዋጅ አስድቄ አላቁላችሁ። ምርጫ ድን እንደ መንግስት በቢሮ በበጀት በሚያስፈል ነገር ይሄ ጠየቅነውን በሙሉ አግዘናል። በህዝብ ጉዳይ እጃችን አላስገባ ነው። ህጉ የሚታይበት ተቃዋሚዎች፣ ተፎካካሪዎች የሚያንስ ማንኛውን ጉዳይ ካለ በቀጥታ እናንተን ይመለከት ይሆናል። ይሻሻል ካላችሁ ማሻሻል ስላላችሁ ይቀጥል ካላችሁ ይቀጥማ ትችላላችሁ። እኛ እዛ ውስጥ ምንም ሚና አልነበረንም እንደምታውቁት። የምርጫ ጊዜውን በሚመለከት ግን የምርጫ ወር መንግስት ከመመስረቱ አንድ ወር ቀድሞ ምርጫ መፈጸም አለበት። ያ ጊዜ ግንቦት ሊሆን ይችላል፣ ሰኔ ሊሆን ይችላል፣ ሐምሌ ሊሆን ይችላል፣ ነሐሴ ሊሆን ይችላል። ከዚያ ጊዜ በኋላ ግን አይቻልም። አንድ ወር ቀድሞ መፈጸም አለበት። ይህ ይሄ ህገ መንግስታዊ ነው። ግንቦት ነው የሚሻለው፣ ሳይ ነው የሚሻለው የሚለው ምርጫ ቦርድ ከፓርቲዎች ጋር ተነጋግሮ የሚወስነው ይሆናል። ትክክለኛ ቁርጥ ያለ ውሳኔ የተወሰነ አይመስለኝም። በትክክል ጊዜውን አላውቅም። እሱም ምርጫ ቦርድ ስታነጋግሩ ብትጠይቁ መልካም ይሆናል። ነገር ግን ምርጫውን በሚመለከት ጊዜው አሁን አይደለም። ሰላም ነው፣ ሰላም አይደለም ቢሆን ባይደረግ በሚባለው ኢትዮጵያ ውስጥ እርግጠኛ ነኝ ሰላም በዚህ ጊዜ ይረጋገጣል ብሎ ጋራንቲ መስጠት የሚችል አንድ ግለሰብ የለ። ስድስት ወር የሚሆን፣ አመት የሚሆን፣ ሁለት አመት የሚሆን ከዚያ በኋላ የተሟላ ሰላም ይፈጠራል ብሎ ለመናገር የሚያስችል ምንም ፋውንዴሽን ነው። ያ ችግር እንዴት ይፈታል የሚለው ምክር ቤት በትክክል ምርጫ ቦርድን በማገዝ ፓርቲዎች በፈረሙ ሰነድ ልክ በዲሲፕሊን ተገዝተው ተባባሪ በመሆን ዜጎች ምርጫው ድምጽ ማሰሚያ እንጂ መጋደያ እንዳይሆን ጥበቃ በማድረግ መንግስት አስፈላጊውን ሎጂስቲክስ ጥበቃ፣ ድጋፍ በማድረግ ሁሉ ስቴክሆልደር ከተባበረ ምርጫው ቻሌንጂንግ ቢሆንም ይሳካ ይችላል። የምርጫ ስኬት ምርጫ ቦርድና መንግስት ላይ ብቻ የሚያርፍ ከመሰለምን አይደለም። ተዋንያን በሙሉ ለሰላሙና ለስኬቱ በጋራ መስራት ይኖርባቸዋል። ያንን ካደረጉ ውጤታማ ምርጫ ማድረግ እንችላለን። ጠቅላይ ሚኒስትሩ ለወጣቶች የስራ እድልን በመፍጠር ረገድ ያለውን ሁኔታ አስመልክቶ ለቀረበላቸው ጥያቄም ምላሽ ሰጥተው ነበረ። በሰጡት ምላሽም ባለፉት ስድስት ወራት አንድ ነጥብ አምስት ሚሊዮን ወጣቶችን ስራ ለማስያዝ እቅድ የተያዘ ቢሆንም በተጣራ ሁኔታና መረጃ የተያዘው መዝገብ እንደሚያመለክተው ግን አንድ ነጥብ ሁለት ሚሊዮን ወጣቶች ወደ ሥራ መሰማራታቸውን ገልጸዋል። ይህ ካለፈው ዓመት አኳያ እጅግ ትልቅ ውጤት ነው የሚባል ቢሆንም ከቀረው ሥራ ጋር ሲነጻጽር ግን እጅግ ብዙ እንደሚቀር አልሸሸጉም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ